ዛሬ በአጋጣሚ የኬንያ ፖሊስ ኢንስፔክተር ጀኔራል ጆሴፍ ሶኔት ለጋዜጠኞች መግለጫ ሰጥተው ነበር እና እርሳቸው እንዳሉት የደህንነት ጥበቃ ዝግጅቱ ተጠናቋል ብለዋል። እና እንደ እርሳቸው ንግግር አስር ሺህ የሚሆኑ የፖሊስ ኦፊሰሮች በመላ ናይሮቢ እንደሚመደቡ ና ፕሬዚዳንት ኦባማ ባላቸው የኬንያ ቆይታ ጥበቃ እንደሚያደርጉ ተናግረዋል። ከዛም በተጨማሪ አንዳንድ ዝርዝር የገለጿቸው ነገሮች አሉ። ምሳሌ የሶማሊያ ና የኬንያ የአየር ክልል በአሜሪካ ና የኬንያ መከላከያ ኃይሎች ከፍተኛ ክትትል እንደሚደረግበት ከዛም በተጨማሪ የኬንያ ፖሊስ ከአሜሪካ የደህንነት አካላትና በዋናነት እንዲሁም ከሌሎች ሀገራት ጋር በመተባበር እንደሚሰራ ገልጸዋል። ከዛ ውጭ የወጡ አንዳንድ መረጃዎች አሉ። የጆሞ ኬንያታና የዊልሰን አየር ማረፊያዎች አርብ ፕሬዚዳንቱ በሚያርፉበት ቀን እና እሁድ ፕሬዚዳንቱ ከሀገር በሚወጡበት ቀን ለተወሰኑ ስራቶች እንደሚዘጉ እንደዚሁም የባህር ኃይል በቅርብ ርቀት ህንድ ውቅያኖስ ላይ ኬንያን ተጠግቶ በተጠንቀቅ እንደሚጠብቅ ተገልጸዋል። የደህንነት ሁኔታ ከተማም ላይ ተንቀሳቅሼ ባይ እንዳየሁት በተወሰነ ገዛ ጥብቅ ነው። የተለያዩ ፖሊሶች፣ ሴኩሪቲ ኦፊሰሮች በየቦታው አሉ እና ጠንካራ የደህንነት ሁኔታ እንዳለ እንዳልከው ጠንካራ የጸጥታ ጥበቃ ሁኔታ ነው በከተማይቱ የሚታየው የባራክ የኦባማን ጉብኝት በተመለከተ ስለ ጸጥታ ጥበቃ ሁኔታውና ዝግጅቱ የህዝቡ ስሜት ምን ይመስላል? እንግዲህ ፕሬዚዳንት ባራክ ኦባማ እንደሚመጡ ከተገለጸበት ጊዜ ጀምሮ አብዛኛው ኬንያን በጉጉት በደስታ ነው እየጠበቋቸው ያለው። አባታቸው ኬንያዊ መሆኑንም ተከትሎ የበለጠ ቀረቤታ ስሜት እንዳላቸው ነው የሚገልጹት እና በአብዛኛው መልካም አቀባበል እንደሚያደርግላቸው ይጠበቃል። ፖሊስም ነዋሪዎች ከደህንነት አካላት ጋር ትብብር እንዲያደርጉ ጥያቄ አቅርበዋል። እንደዚያው የአሜሪካው በኬንያ የአሜሪካ አምባሳደርም ትንሽ የደህንነት ሁኔታው ጠበቅ የሚል ስለሚችል ህብረተሰቡ ለዚህ ሁኔታ ትብብር እንዲያደርግ ጠይቀዋል። እና አብዛኛዎቹ በእርግጥ በሚመጡበት ወቅት ፕሬዚዳንቱ ቤት እንደሚያሳልፉ እና ችግርም እንዳይፈጠር እየጸለይን እንጠብቃለን የሚልን ነገር ነው የተናገሩት። አልፎ አልፎ ያናገርኳቸውም ሰዎች ነበሩ እና በአብዛኛው በመልካም ሁኔታ ነው እየጠበቋቸው ያሉት ፕሬዚዳንቱ። የዩኤስ አሜሪካ ፕሬዚደንት ባራክ ኦባማ የአባታቸው እናት ወደሚኖሩበት ወደ ኮጀሎ መንደር እንደማይሄዱ ታውቋል። አሜሪካዊውን ፕሬዝደንት ለማስተናገድ በትልቅ ጉጉት ይጠባበቅ የነበረው የመንደሩ ሕዝብ ምን አይነት አስተያየት እየሰጠ ነው? ቅር ተሰኝተዋል በጣም እየጠበቋቸው ነበረ። ትልቅ ዝግጅት ተደርገው ነበረ። ሲያያ በምትባለው ክፍለ ግዛት በምዕራብ ኬንያ በምትገኘው ኮጆሎ ከተማ ከተማ አስተዳደሩም የክፍለ ግዛቱ አስተዳደሩም በአጠቃላይ እንደዚሁም ህብረተሰቡም ትልቅ ዝግጅት አድርገው ይመጣሉ ብለው እየጠበቁ ነበረ። እንዲያውም ካውንቲ ወደ አምሳ ሁለት ሚሊዮን ሺልንግ የሚጠጋ በጀት ለፕሬዚዳንቱ ጉብኝት መድበው ነበረ። የፕሬዚዳንቱ አያት ሳራ ኦባማም ይመጣሉ ብለው ገምተው ስለነበረ ኢቨን የኬንያን ባህላዊ ምግብ አዘጋጅለት አለሁኝ የሚል ንግግር ሁሉ ተናግረው የብዙ መገናኛ ብዙሀን ሽፋን ሆኖ ነበረ። ሆኖም ሐምሌ አስር ቀን ሁለት ሺህ ሰባት ዓመተ ምህረት በኬንያ የአሜሪካ አምባሳደር ሮበርት ስኮርቴች ፕሬዚዳንቱ ወደ ከተማው እንደማይሄዱ ገልጸዋል። ምክንያቱም የተወሰነ ጊዜ ነው ያለው እና በቂ አይደለም ወደ ሲያያ ካውንቲ ለመሄድ የሚል አስተያየት የሰጡት በተወሰነ ደረጃ ቅሬታ አለ። የሆነ ሆኖ ግን አሁንም ቢሆን ወደ ኬንያ መምጣታቸው ትልቅ ትርጉም ስላ ሳለው እና ወደ ከተማዋ ባሄዱም ከተማ አመራሮች ሲናገሩ ነበረ። ዛሬ እንዲያውም ቀጥታ በቴሌቪዥን ስርጭት ነበረ ከተማው ላይ እና ስለ ፕሬዚዳንቱ አመጣት እንደዚሁም ስለ አባታቸው የተለያየ ታሪኮች ሲናገሩ ነበረ። የአባታቸውንም መቃብር በተሻለ መልኩ ለማሻሻል አንድ ሚሊዮን ኬንያን ሽልግ መድበው ሊሄዱ ነው። በተወሰነ ደረጃ አዘጋጀው የነበረውን ከተማውን የማስዋቢ እንቅስቃሴ አቁመዋል እና የተወሰነ ቅሬታ አለባቸው። ሆኖም ለመንደሯ የተወሰነ እርዳታ ሊያደርጉ ይችላሉ ፕሬዚዳንት ባራክ ኦባማ የሚል እምነት አለ። የኬንያ ሕዝብ ከፕሬዝደንት ባራክ ኦባማ ጉብኝት በተጨባጭ ምን ይጠብቃል? የሀገሪቱ መገናኛ ብዙሃንስ ስለ ጉብኝቱ ምን እያሉ ነው? ህዝቡ በአብዛኛው የሚጠብቀው ፕሬዚዳንት ኦባማ የአባታቸው ኬንያዊ መሆኑን ተከትሎ መምጣታቸው እንደ ትልቅ ነገር ነው የቆጠሩት በራሱ መምጣታቸውን። እና ከዛም በተጨማሪ የተለያዩ ቦታዎችን እንደሚጎበኙ ስለገለጹ ትልቅ ተስፋ ጥሎ ደስተኞች ናቸው በመምጣታቸው በራሱ። ከዛ በዘለለ ግን በእርግጥ በዋናነት የኬንያ ተቃዋሚ ፓርቲዎች የኦሬንጅ ዴሞክራቲክ ሙቭመንት ጨምሮ በተለይ ኬንያ ላይ ያለው የሙስና ሁኔታ ስለስ ትልቅ እርምጃ ይካሄደን ፕሬዚዳንት ባራክ ኦባማ የኬንያን መንግስት እንዲያሳስቡ እየጠየቁ ነው ያሉት። በእርግጥ የማረጋገጥ ያልተሰጣቸውም እንጂ ፕሬዚዳንቱን እንዲያገኟቸውም ጥረት እያደረጉ ነው። የኬንያ ሲቪክ ሶሳይቲ ማህበራትም ፕሬዚዳንት ባራክ ኦባማን በጉብኝታቸው ወቅት እንዲያገኟቸው ጥረት እያደረጉ ያሉበት ሁኔታ ነው ያለው እና በተወሰነ መልኩ የኬንያ ሲቪክ ሶሳይቲ አያያዝ ጫና እየበዛበት እንደመጣ ሰሞኑን፣ እና ይሄ ደግሞ ሊስተካከል እንደሚገባ ይህንም ያሳሰባቸውን ጉዳይ ደግሞ ለፕሬዚዳንቱ መግለጽ እንደሚፈልጉ እየተናገሩ ነው ያሉት ምን ያህል ያገኟቸው ይገባቸዋል የሚለው እስካሁን አልታወቅም። ሆኖም ግን እሁድ ቀን ካሳራኒ የሚባል ስታዲየም ላይ ስብሰባ ያደርጋሉ ፕሬዚዳንት ባራክ ኦባማ። በዛ ስታዲየም አምስት ሺህ የሚሆኑ ከተለያዩ አካላት የተወጣጡ ሰዎች ይገኛሉ። ከዛም ውስጥ የተቃዋሚ ፓርቲ አባላት፣ የመንግስት ከፍተኛ ባለስልጣናት፣ የንግዱ ማህበረሰብ፣ እንደዚሁም የሲቪክ ሶሳይቲ ማህበር አባላት እና የፓርላማ ተወካዮች ይገኛሉ። እዛ ላይ ምናልባት ተቃዋሚ ፓርቲዎችም የሲቪል ሶሳይቲ ማህበር አባላት ተወካዮችም በተለይ በሙስና ጉዳይ ላይ ያለውን ችግር ሲቪል ሶሳይቲ ማህበራት እንደ ልብ እንዳይንቀሳቀሱ እየተደረገ ያለውን ገደብ በተመለከተ ያለባቸውን አሳሳቢ ሁኔታ ለፕሬዚዳንቱ ይገልጻሉ የሚል ግምት አለ። ከዛም በተጨማሪ ጋዜጦች፣ እንደዚሁም የኬንያ ቴሌቪዥኖች እና ሬዲዮኖች በብዛት የዘገቡት ያለው የፕሬዚዳንት ባራክ ኦባማን መምጣት የእሳቸውን ታሪክ እንደዚሁም የኬንያና የአሜሪካ ዲፕሎማሲያዊ ግንኙነት ነው እየዘገቡት ያለው። በዋናነት ስታንዳርድ እና ዴይሊ ኔሽን የተባሉት የኬንያ እለታዊ ጋዜጦች የፕሬዚዳንት ኦባማን ምስል ከፊት ገጻቸው በማቅረብ የእሳቸውን ታሪክ በዝርዝር በማቅረብ እና ጉብኝቱን በተመለከተ የተለያዩ መረጃዎችን በትንታኔ መልክ በማቅረብ ለሕዝቡ መረጃ እየሰጡ ይገኛሉ። እንደዚሁም ሲቲዝን ሴቴን ከዲሲ የተባሉት የኬንያ ቴሌቪዥኖች በየእለቱ ጉብኝቱን በተመለከተ ያሉ መረጃዎችን እያቀረቡ ይገኛሉ እና በአብዛኛው የኬንያ መገናኛ ብዙሀኑም ሆነ የማህበራዊ ድረገጾቹ ፌስቡክና ትዊተርን ጨምሮ ህብረተሰቡ እየገለጸ ያለው የፕሬዚዳንት ባራክ ኦባማ መምጣታቸው ምን አይነት ለውጥ ሊያስከትል እንደሚችል እና ኬንያና አሜሪካ ያላቸውን ዲፕሎማሲያዊ ግንኙነት የኬንያን ሊያጠናክረው እንደሚችል ነው እየገለጸ ያሉ። ከናይሮቢ ፋሲል ግርማ። ለሰጠህና አስተያየት ከልብ አመሰግናለሁ። እኔም አመሰግናለሁ በጣም